The Voice of America. ከቄለም ወለጋ አንፊሎ ወረዳ በጸጥታ ስጋት ምክንያት ወደ ጋምቤላ መሸሻቸውን ዘጋቢያችን ያነጋገራቸው አንዳንዶቹ ገለጹ። ከተፈናቀሉት መካከል የሸሸነው ታጥቀው ከሚንቀሳቀሱ የኦነግ ሸኔ አባላት ጥቃት ለማምለጥ ነው ብለዋል። የጋምቤላ ክልል አደጋ ስጋት አመራር ኮሚሽን ሶስት መቶ ሰባ ከአንፊላ የሄዱ ሰዎች ጋምቤላ ከተማ የሚገኝ ትምህርት ቤት ውስጥ ድጋፍ እየተደረገላቸው መሆኑን ተናግረዋል። የኦሮሚያ የአደጋ ስጋት አመራር ኮሚሽነር በበኩላቸው ስለ ጉዳዩ መረጃ የለንም፣ በአሁኑ ጊዜ የሚያፈናቅል ስጋት በቦታው የለም ማለታቸውን ጠቅሶ ናኮር መልካ የሚከተለውን ዘገባ አጠናቅረዋል። ከቄሌም ወለጋ አንፊሎ ወረዳ ሙጊ ከተማ ከስድስት የቤተሰብ አባሎቻቸው ጋር መፈናቀላቸውን የገለጹት ለእኔና ለቤተሰቤ ደህንነት ስጋት ስለገባኝ ስሜ አይጠቀስ ያሉ ግለሰብ ናቸው። የተፈናቀሉበትን ምክንያት ሲያስረዱ በምዕራብ ወለጋ ጉሊሶ ወረዳ ጋዋ ቃንቃ ቀበሌ ባለፈው ጥቅምት ወር ውስጥ የተፈጸመውን የንጹሐን ዜጎች ጭፍጨፋ ተከትሎ ተመሳሳይ ነገር ሊያጋጠመን ይችላል በሚል ስጋት ነው የተፈናቀልነው ነው ይላሉ። ቤት ንብረቴን እንዲሁም የደረሰ አዝመራና ከብቶቼን ስምንትቼ ነው ልጆችን ይዤ በአሁኑ ሰዓት በጋምቤላ አንድ ትምህርት ቤት ውስጥ የምገኘው ብለዋል። እኒው ግለሰብ አጋጣሚ መከላከያ ተነሳ። መከላከያ ሲነሳ እንግዲህ ብቻችን ቀረን እኛ እንዴት ልንሆንነውናል የሚል በሌላ ቦታ የደረሰው ስጋት ስላደረብና አብረን መከላከያ ሳይነሳ ለሊቱ በያስ ተነሳ ነው። እኔ አንደኛ ገበሬ ነበርኩ። ሞደር ገበሬ ተ እስከ ሽልማት ድረስ ከብቶችን አረባለሁ፣ እርሻ አርሳለሁ። ቡናለ ቤታለ ንብረት አለ ንረሳ ከምንል በለያለ ንብረት ነበረ። እንግዲህ ገራ መሞት የለብኝም ገንዘቡ ሳቢዜ ነው ነው። አሁን የትኛውን አካል ነበረ እናንተ የፈራችሁት? ወነግ ሸኔ የሚባላል፣ ሸኔ ወነግ የሚባላል ያው በአንፊሎ ሙጊ ከተማ ውስጥ ለነበሩ ለአገር መከላከያ ሰራዊት አባላት ምግብ በመሸጥ እተዳደር ነበር ነገር ግን በትግራይ ክልል የተከሰተውን ግጭት ተከትሎ ከስፍራው በመሄዳቸው እኔም ለህይወቴ በመስጋት አራት ልጆችን ይዤ ወደ ጋምቤላ ሸሸው ይላሉ ጥቃት ሊደርስባቸው እንደሚችል በመጠቆም ስማቸውን ያልጠቀሱ ወይዘሮ And they I

ለምን ፈርተን ለበላ ነው ምንሰቃ? ለምንድ ነው ይህን ያህል ምንግድ ፈርተን ነው እና ይህን መንግስት ቶሎ ይድረስልን። አሁን ንብረታችን አሁን ነው መረሸው አሁን ነው የሚለቀ ቡናችን ያለና ንብረት ማንም እየተጫወተበለን እና መንግስት ቶሎ ብለ ይህንን መልሰተምን ንብረታችን ይቆጣጠርልን። ከቄለም ወለጋ አንፊሎ ወረዳ የተፈናቀሉት ወላጆችና ህጻናት ብቻ እንዳልሆኑ ነው የተገለጸው። ከወጣቶች መካከል መፈናቀላቸውን ነው የገለጹት። ለወረዳ ነው ያለው። ደብል ቀበሌ ይባላል። እዛ አሁን በጣም አስፈቃቂ ሁኔታ ውስጥ ነው የነበር ነው። አሁን እዛ ባለ ሁኔታም በጣም አስቸጋሪ ነው። ለምን መንግስት ራሱ እያለ መከላከያ ራሱ እያለ መቆጣጠር አልተቻለም። በኦኔክሽን በሚባለው አካል ተይዞ ነው ያለ እንዳለ ማለት ነው። የመንግስት ሰራተኛም ሆነ መንግስት ደግፋል በሚል በንግድ ቤት የሚያሉ የሚነግዱት አካለ ጫካ ተጎተው ሲገደሉ ነው ነበሩት እና አሁን ደግሞ መከላከያዎች ሲነሳ በቃ የባሴ ሆኖ ሰው መኖር አልቻለን። በቃ እንዲያውም ኔትወርክ የለም ምንም ኮኔክሽን የለም። አሁን እዛ የቀሩትን ህዝባችን ምን እንደሆነ አናቅም። በቃ ከዛ መስመር ሰላም ስለሌለ ለሰላም ጉዳይ ፈሰን ወደ ገምቤላ መጠ ነው። ከገምቤላ ከመጣን ነገ ወራችን ነው። እስካሁን መከላከያ ጋር እዛሱ እየኖር ነበር። እነሱ ደግሞ በሌላ ሀገር ስለተጓዙ ሌላ አካል ደግሞ ሲመጣ ያው የሚና ጉዳት ስለማያደርግ ፓርቴን ወጥናል። እዛ ውስጥ ደግሞ ምንም ስልክ የለም። ገና አጋጣሚ የሆነ መኪና ከመጣ እዛ እንዴ ነው ብለህ እንጠይቃለን እንጂ ምንም የለም። ከስፍራው ከመሸሻቸው በፊት ለጸጥታ አካላት ስጋት እንደገባቸው መግለጻቸውንና አካባቢውን ለቀው በወጡ የመንግስት ጸጥታ አስከባሪዎች ምትክ ሌላ ሀይል ይተካል ተብለን ነበር። ሆኖም አልተተካልንም ባይ ናቸው። ይተካለን እና ሀይል ተ ይገባ ናንተ አትፉ አካባቢ አካባቢያችን ጠብቁ ተብሎ ነበረ። ከዛ ግን ና ችትላለ መከላከያ ከሌለ ሀይል ህል ተተካ ልዩ ሀይልም ከሌለ እንዴት አምነን እንቀመጣለን? ወዲያውኑ በዛ በጫቆ በኩል ተውስም ተጀመረ ጭፈራም ተጀመረ። ይሄ ነገርም አለ እነሱ ከወጡ በኋላ ና የሚለው ስጋት ነው እንጂ ከዛ በፊት የደረሰብን ችግር አንድም ነገር የለም ነበር። ሀይል ከሌለ ማን ይደርስልናል? ለማን ነው እንጨዋለን ብለን ነው እንግዲህ። እንዲደረግላቸው የሚፈልጉትንም እንዲህ ገልጸዋል። ሰው ህዝቤ ምን ሆን አላለም። በዘንቤላ ክልል ውስጥ መቶ ቢያነጋግረኝ በትክክል መንግስት አውቅናለ፣ ግን ታወቅናለ። አሁን በተለይ በተለይ ያለንበት ካለንበት ቦታ ላይ በረሃ ነው፣ ሙቀት ነው። ህዝቡ ግን ጥናት እየደከመኛን ለልጆቻችን ምግብ እየሰጠ ለእኛም ምግብ እየሰጠን ነው ያለ። እናመሰግናለን። ስለዚህ በተለይም በግዳሜ እንደ ቀርጌዳ የሚባለው ወታደር መቶ ሸበል ሰፍሮ ህዝቡ አይንቀሳቀስም፣ ታስሮ ተቆልፎ ነው ያለ። ከዚያ ለእነሱ እንዴት ነው የሚደረግላቸው? እኛ እንኳን ወጥተናል፣ ወገኖቻችን ዜዘሮት እንዴት ነው የሚደረግላቸው ነው ማለት ነው። ይህን ጉዳይ በተመለከተ ከቄሌ ሞለጋ ዞንም ሆነ አንፊሎ ወረዳ አመራሮች መረጃ ለማግኘት ያደረግነው ጥረት በዞኑ አብዛኛው ቦታ የእጅ ስልክም ሆነ መደበኛ የስልክ አገልግሎት በመቋረጡ አልተሳካም። ልሉ ጸጥታና አስተዳደር ቢሮ ኃላፊ አቶ ጅብሪል መሐመድ በምዕራብ ኦሮሚያ በተለይም በአንፊሎ ለመፈናቀል የሚያበቃ የጸጥታ ችግር የለም ብለዋል። ተፈናቅለን ያሉ ሰዎችም ድጋፍ እንዲደረግላቸው የሚፈልጉ ናቸው ሲሉ አስተባብለዋል። ከአንፊሎ ተፈናቅለን በጋምቤላ እንገኛለን የሚሉትን በተመለከተ አንደኛ፣ ከተለያዩ ቦታዎች የሄዱ የቀን ሰራተኞች ከአንፊሎ ተፈናቅለው ወደ ጋምቤላ እንደገቡ በማስመሰል ድጋፍ ለመሰብሰብ የተሰበሰቡ ናቸው። ቁጥራቸውም መጀመሪያ 160 አካባቢ ነበር። በአሁኑ ሰዓት ከመቶ በላይ ደርሷል። በሁለተኛ ደረጃ ደግሞ እነዚሁ ተፈናቀልን ካሉ ሰዎች መካከል ዘጠኝ የኦነክሸን አባላት ተይዘዋል ብለዋል። የኦሮሚያ አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አባድር አብዳ ስለ መረጃ የለንም ካሉ በኋላ በአሁኑ ጊዜ የሚያፈናቅል የጸጥታ ስጋት በቦታው የለም ሲሉ አስተባብለዋል። የአንፊሎን መፈናቀል በተመለከተ መረጃ የለንም። እኛ የምናውቀው ከጉሊሶ ስለተፈናቀሉ እና በጎረቤት ወረዳዎች ስላሉ ሰዎች ነው። በነገራችን ላይ ስልክም ወደ ቄሌም ወለጋ አይሰራም፣ ኔትወርክም የለም፣ ለማጣራትም አይቻልም። ነገር ግን በስፍራው ችግር አለ አልተባለም። ከአንፊሎ ለመፈናቀል የሚያበቃ ችግርም ሆነ ግጭት የለም ብለዋል። የጋምቤላ ክልል አደጋ ስጋት አመራር ኮሚሽን የቅድመ ማስጠንቀቂያ አስተባባሪ አቶ ሰይፍ ወልዴ ከአንፊሎ የመጡ ሦስት መቶ ሰባ ሰዎች በጋምቤላ ከተማ ውስጥ በሚገኝ አንድ ትምህርት ቤት ውስጥ መንግስታዊ ባልሆኑ ድርጅቶች ድጋፍ እየተደረገላቸው ነው ብለዋል። ሦስት መቶ ሰባ ቤተሰብ አባላት ወይ ጥናት አሁን ሦስት አካባቢ ናቸው። እንግዲህ መንግስታዊ ያልሆኑ መንግስት ድርጅቶች ባለፈው ጥናት አድርገው ነበረ። በጥናቱ በቅዳቱ መሰረት ኤንኤፍይ እና አንዳንድ ቁሳቁስ ግሩም ተሰጥቷቸዋል። የፌዴራል አደጋ መከላከል ደግሞ እንደዚሁ ተጠይቀን ማህበረሰቡ ደግሞ ነው። ተፈናቃዮቹ በጋምቤል ላይ ይቆያሉ ወይስ ወደ መጡበት ይመለሳሉ በሚለው ጉዳይ ዙሪያ የበላይ አመራሮች እየተነጋገሩ ነው ሲሉም አክለዋል። አቶ ሰይፉ መንግስት፣ የምዕራብ እና ደቡብ ኦሮሚያ ነዋሪዎች በሰላም ወጥተው እንዳይገቡ አድርገዋል፣ እንዲሁም ሁለንተናዊ እንቅስቃሴ ላይ አደጋ ጋርጠዋል በሚል ኦነግ ሸኔ በማለት የሚጠራቸው ራሳቸውን የኦሮሞ ነፃነት ሸማቂዎች ነን በሚሉ ኃይሎች ላይ እርምጃ እየወሰደ በአካባቢዎቹ አንጻራዊ ሰላም እንዲመለስ ማድረጉን ሲገልጽ ቆይቷል። በሌላ በኩል አሁንም በጸጥታ ስጋት እየተፈናቀሉ የሚገኙ ዜጎች እንዳሉም እንዲሁ ተመልክቷል። ለአሜሪካ ድምፅ ናኮር መልካ ካምቦ